በመጀመሪያም ርዕሶቹን እንሆ። የኤርትራ መንግሥት አምነስቲ ኢንተርናሽናል የተሰኘው ድርጅት ሕዝብ ሊያሳምፅብኝ አሲሯል በማለት የሰብዓዊ መብት ተሟጋቹን ድርጅት ወነጀለ። ድርጅቱ ግን የኤርትራን ውንጀላ አጣጥሎ ነቅፎታል። የሶማሊያ ሽግግር መንግሥት ከአክራሪው ደፈጣ ተዋጊ ቡድን አሸባብ ጋር ለመደራደር ዝግጁ መሆኑን አስታወቀ። የሀገሪቱ ጠቅላይ ሚኒስትር እንደሚሉት መንግሥታቸው ከአሸባብ ጋር እያደረጋቸው ተዘዋዋሪ ግንኙነቶችም ለድርድር አበረታቾች ናቸው። ዓለም አቀፉ አሸባሪ ቡድን አልቃይዳ ሰሞኑን ዩናይትድ ስቴትስን ለማሸበር ማሴሩን የሚጠቁም መረጃ እንደደረሳቸው የአሜሪካ ባለሥልጣናት አስታወቁ። ባለሥልጣናቱ እንዳሉት አልቃይዳ ዩናይትድ ስቴትስ በአሸባሪዎች የተጠቃችበት አስረኛ ዓመትን በምታከብርበት ወቅት ሌላ አደጋ ለመጣል እያደባ ነው። ዜናው በዝርዝሩ፣ የኤርትራ መንግሥት ዓለም አቀፉ የሰብዓዊ መብት ተሟጋች ድርጅት አምነስቲ ኢንተርናሽናል ሕዝብ ሊያሳምጽብኛ ሲሯል በማለት ወነጀለ። ዓለም አቀፉ የመብት ተሟጋች ድርጅትና ሌሎችም በርካታ የሰብዓዊ መብት ተሟጋች ድርጅቶች የኤርትራን መንግሥት ሰብዓዊ መብት ይረግጣል በማለት በተደጋጋሚ ይከሱታል። አሁን ከሳሿ ግን ኤርትራ ናት። ሮይተርስ ዜና አገልግሎት የኤርትራ ማስታወቂያ ሚኒስቴር አምደመረብን ጠቅሶ እንደዘገበው አምነስቲ ኢንተርናሽናል ኤርትራ ውስጥ የቱኒዚያ፣ የግብፅ፣ የሊቢያ የየመንና የሶሪያ አይነት ህዝባዊ አመፅ ለመቀስቀስ ሲያሰር ተደርሶበታል። ዘገባው አክሎ እንዳለው በኤርትራ መንግሥት ላይ ህዝብን ለማሳመፅ ያደራጁ የነበሩ የአምነስቲ ኢንተርናሽናል ባልደረቦች ወይም ተባባሪዎችን ከነ ሚስጢራዊ መሳሪያዎቻቸው ደርሶባቸዋል። አምነስቲ ኢንተርናሽናል ወቀሳውን ፍጹም መሰረተ ቢስ በማለት አጣጥሎ ነቅፎታል። የሶማሊያ የሽግግር መንግሥት ከአክራሪው ደፈጣ ተዋጊ ቡድን አሸባብ ጋር ለመደራደር ዝግጁ መሆኑን የሀገሪቱ ጠቅላይ ሚኒስትር አስታወቁ። ጠቅላይ ሚኒስትር አብዲወሊ ማህሙድ አሊ ዛሬ እንዳስታወቁት መንግሥታቸውም እስካሁን ከአሸባብ የጦር አዛዦች ጋር በተዘዋዋሪ ያደረገው ግንኙነትን ማበረታች ነው። አንዳንድ የአሸባብ ደፍጣ ተዋጊዎች ትጥቅ ለመፍታት ፈቃደኛ መሆናቸውንም ጠቁመዋል። የአልቃይዳን መርህ ያቀነቅናል የሚባለው ደፈጣ ተዋጊ ቡድን በቅርቡ ከርዕሰ ከተማ ሞቃዲሾ ለቆ ከወጣ ወዲህ የሽግግር መንግስቱ የከተማይቱን ጸጥታ ለማስከበር እየጣረ ነው። በአንድ ዓመት ጊዜ ውስጥ ደግሞ ምርጫ ለማስተናገድ አቅዷል። ጠቅላይ ሚኒስትሩ እንደሚሉት መንግስታቸው በሶማሊያ ሰላምና ጸጥታን ለማስፈን ከሚሻ ከማንኛውም ወገን ጋር ለመነጋገር ዝግጁ ነው። ሶማሊያ የሽግግር መንግስት በአሸባሪነት ከፈረጀው ቡድን ጋር ለመደራደር መፈለጉን በይፋ ሲያስታውቅ ያሁኑ የመጀመሪያው መሆኑ ነው። የሰሜንና የደቡብ ሱዳን መንግስታት በሚወዛጋገቡባት የአብየ ግዛት ያሰፈሩትን ጦራቸውን ለማስወጣት ያደረጉትን ስምምነት እንዳይጥሱ የተባበሩት መንግስታት የጸጥታው ጥበቃ ምክር ቤት ጠየቀ። በነዳጅ ዘይት የበለጸገችውን ግዛት የየራሳቸው ለማድረግ ይፋለሙ የነበሩት የሰሜንና የደቡብ ሱዳን መንግስታት ግዛቲቱ ያሰፈሩትን ጦራቸውን ለማስወጣት ተስማምተዋል። ሁለቱ ወገኖች ትናንት አዲስ አበባ ውስጥ ባደረጉት ስምምነት መሠረት ከጳጉሜ 6 እስከ መስከረም 19 ባለው ጊዜ ውስጥ ጦራቸውን ከአብዬ ግዛት ያስወጣሉ። የተባበሩት መንግስታት የሰላም አስከባሪ ጉዳይ ምክትል ኃላፊ ኤድሞንድ ሞሌት ስለ ሁለቱ ወገኖች ስምምነት ትናንትና ትናንትናውኑ ለጸጥታው ጥበቃ ምክር ቤት ገለጻ አድርገዋል። ሞሌት እንደሚሉት ስምምነቱ በዓለም አቀፉ ድርጅት ፍቃድ፣ የግዛቱን ሰላም የሚያስከብረው የኢትዮጵያ ጦር ኃላፊነቱን በተገቢው መንገድ እንዲወጣ ጠቃሚ ነው። የምክር ቤቱ አባል ሀገራት እንደራሴዎች በበኩላቸው ሁለቱ ወገኖች ያደረጉትን ውል እንዳይጠሱ አደራ ብለዋል። ኢትዮጵያም የአብዬን ግዛት ሰላም የሚያስከብር 4200 ወታደሮች ለማዝመት ቃል ገብታለች። እስካሁን የዘመቱት ግን 1700 ናቸው። ይህ ዶቸ ዶቸቨለ ነው። ዓለም አቀፉ አሸባሪ ቡድን አልቃይዳ ዩናይትድ ስቴትስ በአሸባሪዎች የተጠቃችበትን አስረኛ ዓመት በምታከብርበት በዚህ ሰሞን ዳግም አደጋ ሊጥልባት ማቀዱን የሀገሪቱ ባለሥልጣናት አስታወቁ። የዩናይትድ ስቴትስ የስለላና የጸጥታ ጉዳይ ባለሥልጣናት በየፊናቸው እንዳሉት አልቃይዳም ሌላ አደጋ ለመጣል ማቀዱን የሚጠቁሙ አስተማማኝ መረጃዎች አሏቸው። የአሜሪካ ፌዴራላዊ የምርመራ ቢሮ ኤፍቢአይ በእንግሊዝኛ ምህጻሩ የኒውዮርክ ቅርንጫፍ ኃላፊ ጄኔስ ፌዳርክ ትናንት ለጋዜጠኞች እንደነገሩት አልቃይዳ በታዋቂ ዕለታትና በዓላት አደጋ ለመጣል እያሴረ መሆኑን የሚጠቁም መረጃ መስሪያ ቤታቸው ከደረሰው ቆይቷል። ኦሳማ ቢንላደን በተገደለበት ወቅት ከተሰበሰቡ የስለላ መረጃዎች እንደተረዳ ነው። አልቃይዳ እንደ 911 ባሉ በታዋቂ ዕለታትና በዓላት ወቅት አደጋ ለመጣል ፍላጎት አለው። በዚህ ሁኔታ ዛሬ ማታ እዚህ ስለ ጉዳዩ ለመናገር በተሰባሰብንበት ሁኔታ ማለት ነው፣ የአደጋ ስጋት መኖሩን የሚጠቁም የተለየና ተጨባጭ ግን ያልተረጋገጠ መረጃ አለን። ሁልጊዜ እንደምናደርገው የመስከረም አንዱ ጥቃት አስረኛ ዓመት እስከሚከበር ባለው ጊዜ ውስጥ ተጨማሪ ዘገባ እንደሚኖረን አያጠራጥረም። ምክትል ፕሬዚዳንት ጆ ባይደንም ይህንኑ አረጋግጠዋል። ባይደን ዛሬ በሰጡት መግለጫ እንዳሉት አልቃኢዳ የመስከረም አንዱ ጥቃት አስረኛ ዓመት በሚከበርበት ዕለት በተለይ በመኪና ላይ በተጠመዱ ቦምቦች አሜሪካን ለማሸበር ማቀዱ ተደርሶበታል። ዩናይትድ ስቴትስ በአልቃይዳ የተሸበረችበት አስረኛ ዓመት የፊታችን እሁድ ይከበራል። በሌላ ዜና ደግሞ የጀርመን ጸጥታ አስከባሪዎች የቦምብ አደጋ ለመጣል ሲዘጋጁ ነበር የተባሉ ሁለት ተጠርጣሪዎችን ትናንት ይዘዋል። ትናንት በርሊን ውስጥ ከተያዙት ተጠርጣሪዎች የመጀመሪያው ከሊባኖሳዊ ቤተሰብ የሚወለድ የ24 ዓመት ወጣት ሲሆን ሁለተኛው ደግሞ የ28 ዓመት ፍልስጤማዊ ነው። ፖሊስ እንዳስታወቀው ሁለቱን ወጣቶች በድብቅ ሲከታተላቸው ነበረ። ወጣቶቹ የተያዙት ተቀጣጣይ ፈንጅ ለመስራት የሚረዱ የተለያዩ ቅመማ ቅመሞችን ሲገዙና ሲያዘጋጁ ነበረ። የበርሊን ክፍለ ግዛት የውስጥ ጉዳይ ኃላፊ የጸጥታ አስከባሪዎቻቸውን እርምጃ ዛሬ አድንቀዋል። ከሁለት ዓመት ወዲህ አዲስ ሕግ አለን። የሆነ ነገር እስኪደርስ ወይም በደረሰበት አጋማሽ ድረስ መጠበቅ የለብንም። ገና ከጅምሩ ተጠርጣሪዎችን መከታተል እንችላለን። አሁን ያደረግነውም ይህንኑ ነው እና ለእኔ ጸጥታ አስከባሪዎች ፈጥነው እርምጃ መውሰዳቸው ተገቢና ውጤታማ ነው። እስራኤል ከቱርክ ጋር የገጠመችው ውዝግብ እንዲባባስ እንደማትፈልግ አንድ የእስራኤል ከፍተኛ ባለስልጣን አስታወቁ። የእስራኤል ጦር ለጋዛ ህዝብ እርዳታ ለማቀበል ይጓዙ የነበረው ስምንት ቱርካውያንን በመግደሉ ሰበብ የተጀመረው የሁለቱ ሀገራት ውዝግብ አልበረደም። ቱርክ ለግድያው እስራኤል ይቅርታ መጠየቅ አለባት ባይናት፣ እስራኤል ግን ይቅርታ መጠየቁን አልፈለገችውም። በዚህ ምክንያት ከሙስሊም ሀገራት ሁሉ ከእስራኤል ጋር ጠንካራ ግንኙነት የነበራት ቱርክ ዲፕሎማሲያዊ ግንኙነቷን ዝቅ አድርጋለች። የተለያዩ ስምምነቶችንም ሰርዛለች። እስራኤል በጋዛ ላይ የጣለችውን ማዕቀብ በመቃወምም የቱርክ የጦር መርከቦች የሜዲትራኒያንን ባህር እንደሚቃኙም አስታውቃለች። ጠቅላይ ሚኒስትር ሬሴፕ ታይብ ኤርዶሃን ዛሬ እንዳሉት ደግሞ የቱርክ የጦር መርከቦች ወደፊት ለጋዛ ህዝብ እርዳታ የሚያቀብሉ መርከቦችን ያጅባሉ። እስራኤሉ ምክትል ጠቅላይ ሚኒስትር ዳን ሜርዶር የኤርዶሃንን ማስጠንቀቂያ ኃይለኛና ከባድ ብለውታል። መንግስታቸው ግን ከቱርክ ጋር የቃላት እሰጥ አገባ መግባቱን አይፈልገውም። የሰሜን አትላንቲክ ጦር ቃል ኪዳን ድርጅት ኔቶ የጦር አውሮፕላኖች የቀድሞው የሊቢያ መሪ የኮሎኔል መዋመር ቃዛፊ ደጋፊዎች በሚገኙባቸውን አካባቢ ዛሬም ሲደበድቡ ነው የዋሉት። የጦር አዛዦች እንዳስታወቁት በተለይ ቤን ዋሊድ ከተማን የደበደቡት ጀቶቻቸው ሁለት የስከድ ሚሳይል ማወንጨፊያዎችን አውድመዋል። ቃዛፊ ራሳቸው ያሉበት ስፍራ ግን እስካሁን በውል አይታወቅም። ሶሪያ በሚገኘው አራይ በተሰኘ ቴሌቪዥን ጣቢያ ትናንት በተሰራጨ መልእክታቸው ግን አሁንም እስከ መጨረሻው እዋጋለሁ እንዳሉ ነው። የዓለም ፖሊስ ድርጅት ኢንተርፖል በበኩሉ ቃዛፊን ሰይፍ አልኢስላም የተባለ ልጃቸውንና አንድ ከፍተኛ ባለሥልጣናቸውን ለመያዝ እያደነ መሆኑን አስታውቋል። ኒጀር በበኩሏ የዓለምን ሕግ አከብራለሁ ብላለች። የኒጀር ካቢነ ኃላፊ ማሶ ኦዶ ሆሱሚ ኒጀር የዓለም አቀፉን ፍርድ ቤት ደንብ መፈረሟን ቃዛፊና ግብረ አበሮቻቸው ስለሚያውቁ ወደዚህ አይመጡም ብለዋል። የዩናይትድ ስቴትሱ ፕሬዚዳንት ባራክ ኦባማ እንደ አዳዲስ ሥራ ለመፍጠር የወጠኑትን ዕቅድ ለሕዝባቸው በቀጥታ ማስተዋወቅ ጀመሩ። ፕሬዚዳንት ኦባማ ዛሬ ሪችመንድ ቨርጂኒያ ውስጥ ለተሰበሰበ ሕዝብ እንደነገሩት አዲስ ዕቅዳቸውን አሜሪካዊ በሙሉ እንዲረዳው መላው የሀገሪቱን ማዕዘናት ያዳርሳሉ። የፕሬዚዳንት ኦባማ መስተዳደር ሥራ አጥነትንና የምጣኔ ሀብት ውድቀትን ለማስወገድ 447 ቢሊዮን ዶላር መድቧል። ፕሬዚዳንቱ ትናንት ለሀገራቸው ሕግ መምሪያና ሕግ መወሰኛ ምክር ቤት አባላት ባደረጉት ንግግርም ምክር ቤቶቹም ዕቅዱን ሳይዘገዩ እንዲያጸድቁት ጠይቀው ነበረ። እንዲህ አይነቱን እቅድ የደገፉት ዴሞክራቶች ብቻ አይደሉም። ሃምሳ የሪፐብሊካን የምክር ቤት አባላትም በዚህ እቅድ ውስጥ የተካተተው የግብር ቅናሽ እንዲደረግ አቅደው ነበር። ይህን ረቂቅ አሁኑኑ ማጽደቅ አለባችሁ። ይህን የሥራ ፈጠራ እቅድ አጽድቁትና ሰዎች አሜሪካን እንዲገነቡ ሥራ እናሰራቸው። ይህ ዶይቼ ቬለ ነው። ዜናውን ለማብቃት አበይት ነጥቦቹን በድጋሚ ላስታውሳችሁ። የኤርትራ መንግስት አምነስቲ ኢንተርናሽናል የተሰኘው ድርጅት ህዝብ ሊያሳምፅብኝ አሲሯል በማለት የሰብአዊ መብት ተሟጋቹን ድርጅት ወነጀለ። ድርጅቱ ግን የኤርትራን ወንጀላ አጣጥሎ ነቅፎታል። የሶማሊያ የሽግግር መንግስት ከአክራሪው ደፈጣ ተዋጊ ቡድን አሸባብ ጋር ለመደራደር ዝግጁ መሆኑን አስታወቀ። የሀገሪቱ ጠቅላይ ሚኒስትር እንደሚሉት መንግስታቸው ከአሸባብ ጋር ያደረጋቸው ተዘዋዋሪ ግንኙነቶችም ለድርድር አበረታቾች ናቸው። ዓለም አቀፉ አሸባሪ ቡድን አልቃይዳ ሰሞኑን ዩናይትድ ስቴትስን ለማሸበር ማሴሩን የሚጠቁም መረጃ እንደደረሳቸው የአሜሪካ ባለሥልጣናት አስታወቁ። ባለሥልጣናቱ እንዳሉት አልቃይዳ ዩናይትድ ስቴትስ በአሸባሪዎች የተጠቃችበት አስረኛ ዓመትን በምታከብርበት ወቅት ሌላ አደጋ ለመጣል እያደባ ነው። የዜናው መልእክት የእስካሁኑ ነበር።